ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰላም፣ ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች ከዋሽንግተን ዲሲ በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከአሁን ሶስት ሰዓት እስከ አራት ሰዓት የሚተላለፈውን የቅዳሜ የካቲት 18 2009 ዓ ምህረት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጅ ይታይንኝ። ዓለም ዜናዎችን እናስቀድማለን። ከዚያም ሳምንታዊ የቅዳሜ ውይይት ዝግጅት ይከተላል። ገዢው ፓርቲ ኢህአዴግ በሀገር ውስጥ ከሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች ጋር ክርክርና ድርድር ሲያካሄድ ከጠረጴዛው የራቁት ፓርቲዎች የትኞቹ ናቸው? እኛ የምንታገለው ከጭቆና ለማላቀቅ ነው። እኛ ህዝብ ጭቆና፣ ግድያ፣ ዝርፍያ እንዳይካሄድ ህዝቡ ነፃነቱን መብቱን እንዲጎናጸፍ ነው እኛ የምንፈልገው። ግን ከኢትዮጵያ ጋርም ይሁን እንገነጠላለን የሚል ከሆነ ያው የህዝቡ ፋንታ ነው። ግን እኛ የምንታገለው ህዝቡ የራሱን መብት እንዲያገኝ ነው እንጂ ለመገንጠል አይደለም። ከኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አመራር አንዱ አቶ ሀሰን አብዱላሂን ድምፅን የሰማነው ከዜና ቀጥሎ ይቀርባሉ። ከዚያም በሁለተኛው አጋማሽ ለሙዚቃ ቃና የተመረጡ የእንግሊዝኛ ዜማዎችን ይዛ ጽዮን ግርማ አብራችሁ ታመሻለች። ፕሮግራማችንን ብርሃን ኃይሉ ትመራለች። እስከ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። ወደ አለም ዜና እንለፍ። እንደምናምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በሶሪያ ምዕራባዊ ከተማ በሆምስ ዛሬ የደረሱ ጥንድ ያጥፍቶ ጠፊዎች ጥቃት በትንሹ ለ42 ሰዎች ሕይወት መጥፋት ምክንያት ሆነዋል። ከሰለባዎቹ መካከል አንድ ከፍተኛ የሀገሪቱ የደህንነት ባለሥልጣን ይገኙበታል ተብሏል። በሶሪያ የሰብአዊ መብቶች ቃፊር መግለጫ መሠረት ደግሞ በሀገር ውስጥ ደህንነት ጥበቃና በወታደራዊ የስለላ መሥሪያ ቤቶች አቅራቢያ የአጥፍቶ ጠፊት ጥቃቶቹን ያደረሱት በርካታ ሰዎች ናቸው። ለዛሬው ጥቃት ከአልቃይዳ ጋር ግንኙነት ያለው ቡድን ኃላፊነት ወስዷል። አምስት ነውጠኞች ማዕከላዊ ሆምስ ውስጥ የሚገኙ በከባዱ ጥበቃ የሚደረግላቸውን ሁለት ወረዳዎች አጥቅተዋል ብሏል። ሆምስ ላለፉት ሦስት ዓመታት በመንግሥቱ ሙሉ ቁጥጥር ስር ቆይታለች። የኢራቅ ወታደራዊ ባለሥልጣናት እንደገለጹት በዩናይትድ ስቴትስ የሚታገዙት የኢራቅ ኃይሎች ወደ ምዕራብ ሞሱል ዘልቀው በገቡ ቁጥር ከባድ ምላሽ እየገጠማቸው ነው። ሞሱል የመጨረሻዋ የእስላማዊ መንግሥት ነኝ የሚለው ነውጠኛ ቡድን ጠንካራ ይዞታ መሆኗ ይዘገባል። ሌተና ኮሎኔል አብዱል አሚር አል ሞሐመዳዊ ለፈረንሳይ የዜና ወኪል ሲናገሩ ቀደም ሲል የሞሱልን አውሮፕላን ማረፊያ አስለቅቀው የያዙ በርካታ የኢራቅ መንግሥት ወታደሮች በአሁኑ ወቅት የቱርክ ቆንሲላ ጽህፈት ቤትንና ሌሎች የመንግሥት ሕንፃዎችን ለማስለቀቅ ወደ ሰሜን የከተማይቱ መሃል እየገሰገሱ ናቸው ብለዋል። ያም ሆኖ ግን በእስላማዊ መንግሥቱ ነውጠኞች ተይዛ ወደ ቆየችው ከተማ መሃል በገቡ ቁጥር ከባድ መከላከል እየገጠማቸው መሆኑን ኮሎኔሉ አልሸሸጉም። የዳኢሽ ተዋጊዎች ነዋሪዎቹን በመከላከያነት እንደሚጠቀሙባቸውም አልሞሐመዳዊ ጨምረው አስረድተዋል። የዋይት ሀውስ ቤተ መንግሥት ዋናው እልፍኛ አስከልካይ ሪንስ ፕሪቡስ በትራምፕ ፕሬዝደንታዊ ምርጫ ዋና አስተባባሪዎችና በሩሲያ መካከል ግንኙነት ነበር ተብሎ የቀረበውን ዜና አስመልክቶ ከኤፍቢአይ ማለትም ከፌዴራሉ የምርመራ ቢሮ ከፍተኛ ባለሥልጣናት ጋር መነጋገራቸውን የትራምፕ አስተዳደር ከፍተኛ ባለሥልጣናት አረጋግጠዋል። ኤፍቢአይ ምርመራ በያዘበት ጉዳይ ላይ በዋይት ሀውስና በፌዴራሉ ቢሮ መካከል የተካሄደው ውይይት የቆየውን የፍትህ ሚኒስቴርን የሥነ ምግባር መመሪያ ሊጥስ ይችላል ተብሏል። ማንነታቸው እንዳይገለጽ የጠየቁ የአስተዳደሩ ከፍተኛ ባለሥልጣናት ግን ትላንት ለጋዜጠኞች ሲናገሩ በሲኤንኤንና አሶሲየትድ ፕሬስ የቀረቡትንና ዘ ኒውዮርክ ታይምስ ጋዜጣ ዋይት ሀውስ ኤፍቢአይ ዜናዎቹን ውድቅ እንዲያደርግ ጠይቆ እምቢ ተባለ የሚለውን ዜና አጠንክረው አስተባብለዋል። በ2016ቱ የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ወቅት በትራምፕ ቅርብ ረዳቶችና በሩሲያ መንግስት ባለሥልጣናት መካከል ግንኙነት አልነበረም ነው የሚሉት የአስተዳደሩ ከፍተኛ ባለሥልጣናት። የሲኤንኤን ዘገባ ፕሪቡስ ዜናዎቹን ውድቅ እንዲያደርጉ የኤፍቢአይውን ዲሬክተር ጄምስ ኮሚንና ምክትላቸውን አንድሩ ማኬብን ጠይቀዋል ይላል። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እየፈራረሱላቸው ያሏቸውን ተቋማት ለመገንባት ያቀረቡት የአንድ ትሪሊዮን ዶላር እቅድ በዋሽንግተን ለሶስት ቀናት የሚሰበሰቡት የክፍላት ሀገር ዋና አስተዳዳሪዎች ቁልፍ ትኩረት ይሆናል። በፖሊሲዎች ላይ የሚካሄደው የዋና አስተዳዳሪዎቹ ዓመታዊ ስብሰባ በተጨማሪም የጤና ጥበቃንና የትምህርት ይዞታን ለማሻሻል፣ የሕፃናት ልጆችን መራብ ለማስቀረትና የሳይበር ጥቃቶችን ለመመከት የሚያስችሉ ዘዴዎችን በመፍጠር ላይ ይወያያል። የካሊፎርኒያው ገቨርነር ጀሪ ብራውን በትላንትና ሁለት የጎርፍ ውሃን ለመቆጣጠርና ለአስቸኳይ ጊዜ እርዳታ አቅርቦት የሚውል የ437 ሚሊዮን ዶላር እቅድ አቅርበዋል። ዋና አስተዳዳሪው ይህን እቅድ ያቀረቡት በቅርቡ ለ200 ሺህ ሰዎች ከቤት መፈናቀል ምክንያት የሆነውን የውሃ ግድብ ሞልቶ መፍሰስ ያስከተለውን ጎርፍ ስጋት ተከትሎ ነው። ዜናው አበቃ። የዓለም ዜናዎቹን አድምጠናል። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈው የቅዳሜ ምሽት ፕሮግራማችን ይቀጥላል። አብራችሁን ቆዩ። የዓለም ዜናዎቹን አደመጥን። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈው የቅዳሜ ምሽት ፕሮግራማችን ይቀጥላል። አብራችሁን ቆዩ። ገዢው ፓርቲ ኢህአዴግ በሀገር ውስጥ ከሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች ጋር ክርክርና ድርድር ሲያካሂድ ከጠረጴዛው የራቁቱ ፓርቲዎች የትኞቹ ናቸው? የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ በኢትዮጵያ ፓርላማ በአሸባሪነት የተፈረጀ ሲሆን ከገዢው ፓርቲ ጋር ካሁን ቀደም ድርድር ያደረገ ቢሆንም በዚህኛው ግን አልተሳተፈም። ለመሆኑ ድርጅቱ የሚመራባቸው ደግሞም የሚታገልላቸው አላማዎች ምንድን ናቸው? ሄኖክ ሰማ እግዜር ዝርዝሩን ይዟል። እዚህ የአሜሪካ ድምጽ ስቱዲዮ አቶ ሀሰን አብዱላሂ የኦጋዴን ብሔራዊ ነጻ አውጪ ግንባር የስራ አስፈጻሚ ኮሚቴ አባልና የኮሚኒኬሽን ኃላፊ አብረውን ይገኛሉ። እንኳን ደህና መጡ ወደ ዋሽንግተን። እንኳን ደህና ቆያችሁ። በጣም ነው ማመሰግናው። የኦጋዴን ብሔራዊ ነጻ አውጪ ግንባር አላማ ምንድን ነው? ዋና አላማዎች፣ የፖለቲካ ግቦቹ በደንብ ነው የሚታወቀው። የኦጋዴን ነጻነት ግንባር ዋና አላማዎቹ ህዝቡ ፍትህ፣ እኩልነት፣ ነጻነት እንዲያገኝ ነው እና አንዳንድ በተለይም የኢህአዴግ መንግስት ፕሮፓጋንዳ ያሰራጭብናል። ኦጋዴኖች አገሪቷን ለማበታት ነው የሚታገሉት ብሎ ህዝቡን ለማጣላት ሆን ብሎ የሚደረግ ሴራ አለ። ያ ትክክል አይደለም። እኛ የምንታገለው የኦጋዴን ህዝብ የራሳቸውን እኩልነት ነጻነት፣ ዲሞክራሲ የሰፈነበት ሀገር እንዲያገኙ ነው። ዋናው ሀገር እንዲያገኙ። ያ ማለት የመንግስት መመስረት ነው ወይስ ጠቅላላ ኢትዮጵያን ያካተተ መንግስት መመስረት? ሳይሆን መንግስት መመስረት የሚችለው ህዝቡ ነው፣ እኛ አይደለም። እኛ የምንታገለው ከጭቆና ለማላቀቅ ነው። እኛ ህዝብ ጭቆና፣ ግድያ፣ ዝርፍያ እንዳይካሄድ፣ ህዝቡ ነጻነቱን፣ መብቱን እንዲጎናጸፍ ነው እኛ የምንፈልገው። ግን ከኢትዮጵያ ጋርም ይሁን እንገነጠላለን የሚል ከሆነ ያው የህዝቡ ፋንታ ነው። ግን እኛ የምንታገለው ህዝቡ የራሱን መብት እንዲያገኝ ነው እንጂ ለመገንጠል አይደለም። እኛ ህዝቡ መብቱን አግኝቶ የራሱን እድል ራስ ከመወሰን ከወሰነ ያ ነው ዋና ቁም ነገሩ። ስለዚህ ህዝቡ የራሱን እድል ጣፋንታ እንዲወስን እንታገላለን። ሲሉ ደግሞ የትጥቅ ትግል ነው የምታካሄዱት። ለምን ይህን ስልት መረጣችሁ? ኦኬ እንደሚታወቀው በአፍሪካ ትጥቅ ትግል የሚያወጣው እኛ ከመጀመሪያውኑ ጀምረን ኦቢናግ የተመሰረተው እንደ አውሮፓ አቆጣጠር አጎስት 15 1984 ዓመተ ምህረት ነበር። እንደ አውሮፓ አቆጣጠር ይህ ሁለቱ ክፍሎች ከመጀመሪያውኑ ጀምሮ ነበርን የትጥቅ ትግል እና በሰላማዊ መንገድ በሁለቱንም እየመኮርን ነው ያለን። የሚያወጣው መንገድ ደግሞ በትጥቅ ብቻ ሳይሆን በሰላማዊ መንገድ ነፃነታችንና ፍትህ፣ እኩልነት ማግኘት ይቻላል። ግን በሁለቱም መስኮች በመስራት ላይ ነው። በአሁኑ ጊዜ ያለ ነው እንጂ በትግል ብቻ አይደለም። የፖለቲካ፣ የዲፕሎማሲ ህዝባችንን ሞቢላይዝ ለማድረግ ይሄ ሁሉ አለን። ግን ያው ባለፈው ጊዜ እንደሚታወቀው ሁሉ ደግሞ ከኢትዮጵያ መንግስት ጋር የሰላም ድርድር ጀምረን ነበረ እና በአርማችን ላይ እንደሚያስታውቀው ጠመንጃ አለ፣ እስክርቢቶና ደፍተርም አለ። ያ ማለት የጓደን ችግር የሚፈታው በሁለቱም በኩል ሁለቱም አማራጮች አሉ። በጠረጴዛ ዙሪያ በድርድር የሚፈታል እናምናለን። ያ ካልተፈታ ደግሞ ያው በጠመንጃ ይመጣል ማለት ነው እና በአሁኑ ጊዜ በኢትዮጵያ ያለው የዲሞክራሲ ሁሉ በር ስለተዘጋ አንደኛ አማራጭ፣ ሌሎችም ተቃዋሚ ድርጅቶች ከአሁን በፊት በዲሞክራሲ ይፈታል ብለው ነበር የሚያምኑት ግን አሁን እንደሚታወቀው ሁሉ በር ተዘግቷል። ኢህአዴግ ነው የመጨረሻውን ምርጫ 1 መቶ በመቶ ያሸነፈው። ያ ሁሉ ደግሞ የኢትዮጵያን የነበራቸውን ተስፋ የኢትዮጵያ ተቃዋሚ ቡድኖችን የነበራቸውን ተስፋ ጭላንጭል ዘግቶታል ማለት ነው። ስለዚህ እንግዲህ ስለ አፍሪካ በአፍሪካ የትጥቅ ትግል ነው የሚያዋጣው በማለት ነበረ የጀመሩት። እንግዲህ በአህጉሪቱ ከሚገኙ ሃምሳ አራት ሀገሮች ወደ ሀያ ሁለት የሚሆኑት በህዝብ የተመረጡ ዴሞክራሲዎች ያሉባቸው ናቸው፣ ኢትዮጵያን ሳይጨምር። እርግጥ የኢትዮጵያ መንግስት በህዝብ የተመረጠ ዴሞክራሲ ነው ያለኝ ቢልም የኢትዮጵያ መንግስት እናንተን የሚመለከታችሁ እንደ ድርድር አካል ወይ ደግሞ እንደ ፖለቲካ ተቃዋሚ ሳይሆን በፓርላማ ሽብርተኛ ድርጅት ብሎ ነው የሰየማችሁ። እንዴት ነው ሽብርተኛ ድርጅት ብሎ ከሰየማችሁ መንግስት ጋር አንድ የምትደራደሩት? እነሱስ በምን መስፈርት ነው ከእናንተ የተደራደሩት? እኔ እንደሚመስለኝ ይህ ጥያቄ ለእኛ ሳይሆን ለእነሱ ነበረ መጠየቅ የሚገባው። ግን እንደምናውቀው የኢትዮጵያ መንግስት እኛ ብቻ አይደለም ሽብርተኛ ብሎ የሰየመው። ኦነግም፣ ግን የኦሮሞ ነጻነት ግንባርም እንደዛ ብሎ ነበረ፣ ግንቦት ሰመንም እንደዛ ብሎ ነበረ። ግን ሽብርተኛ ማለት እኮ ራሱ ቃሉ መዘርዘር መቻል አለብን ማን ሽብርተኛ እንደሆነ ህዝቡን የራሱን ህዝብ የሚገልል መንግስት ነው ሽብርተኛ ወይስ ለነጻነቱ ለፍትህ ለእኩልነት ለዲሞክራሲ የሚታገል ህዝብ ነው ሽብርተኛ ሽብርተኛ ማለት ምን ማለት ነው ሽብርተኛ እኮ እንደ አሸባብ ማለት ነው አልሸባብ ጋር ያላችሁ ግንኙነት እሱ በጭራሽ እኛ ካሁን በፊትም አሸባቦች ከእኛ ማዕከላዊ ኮሚቴ አስረው ገሎብናል መጨረሻ አሁን ከሁለት ወር በፊት መከላከያ ዋና ሀላፊያችን ነው የገደሉት እና ከአሸባብ ጋር ጠብ ነው ያለን ማን ነው አሸባብ ከኦጋዴን ያስወጣው አሸባብ፣ ኦጋዴን ልረግጽ አይችልም። እኛ ላይ ያስወጣ ነው። የኢትዮጵያ መንግስት ከአሸባብ ጋር ይሰራል፣ እኛ ግን ከአሸባብ ጋር እንዋጋለን። ይሄ ነው እኮ ሽብርተኛ ማለት። እርግጥ የኢትዮጵያ መንግስት አልሸባብን ለመዋጋት ነው ሶማሊያ ያለሁት፣ ያዘበት ነው ነው። ምክንያቱም አንዳንድ አሉ ኢንፎርሜሽን የምናገኛቸው፣ ኢትዮጵያ መንግስት ከአሸባብ ጋር ይሰራል ብለን ነው ምናምነው። እንግዲህ የኢትዮጵያ መንግስት ይህንን አይልም። የኦጋዴን ብሔራዊ ነጻ አውጪ ግንባር በሚያደርገው እንቅስቃሴ በተለይ በኦጋዴን አካባቢ ሶማሌ ክልል ውስጥ ምን ያህል ወታደሮች አሏችሁ የትጥቅ ትግል የምታደርጉ ከሆነ? እንደሚታወቀው የኦጋዴን ነጻነት ግንባር ከ1994 ዓ ም ጀምሮ ከኢህአዴግ ጋር ወይም ከቲፒኤልኤፍ ጋር ሲዋጋ ነበር፣ እና አሁንም ውጊያው እንደቀጠለ ነው። ሀያ ዓመት ተቆጥረዋል። ይህን አሁን በዚህ ኢንተርቪው ላይ ይህንን ሀይል አለን ብዬ ለመናገር አልፈልግም። ምክንያቱም ይሄ ሚሊትሪ ካሊ ስትራቴጂ ስለሆነ ይህን ያህል ሀይል አለ ብዬ ለመግለጽ አልፈልግም። ግን ስልታችሁ ግን እንደዚህ በቀጥታ ከኢትዮጵያ መንግስት ሰራዊት ጋር ከመጋፈጥም ያለፈ በህዝቡ ውስጥ ተሰግስጎ ያሉ የጦር ሰራዊት አባላት ያሉበትና በቀጥታም ቢሆን ደግሞ ከኢትዮጵያ መንግስት ሰራዊትም ጋር በቀጥታ የተኩስ ልውውጥ የምታደርጉባቸው አጋጣሚዎች እንዳሉ የእናንተም መግለጫዎች ያትታሉ። የኢትዮጵያን መንግስት በተለያየ መልኩ የሚገልጸው ጉዳይ ነው። ይህን ስልት ለመምረጣችን ምክንያቱም ኢህአዴግ አገሪቷን ከተቆጣጠረ ወዲህ ሺ ዘጠኝ መቶ ዘጠና አንድ ዓመተ ምህረት እንደ አውሮፓ አቆጣጠር የነበረውን ጊዜያዊ መንግስት ተሳትፈን ነበር እና ተስማምተን በቻርተሩ ላይ ለሁለት ዓመት ያህል ትራንዚሽናል ገቨርመንት ላይ ይመሰረታል ብለን ካመን በኋላ ከተፈራረምን በኋላ እና ፓርላማኖች ከገባ ውስጥ ኢህአዴግ የራሳቸውን ጉልበትና ሀይል ካጠራቀሙ በኋላ ውሳኔ ወስዶብን የእኛን ጦር ወርሮ የራሳቸውን ቡበት ዝም ብሎ በስም የሆነ ፓርቲ መስርቶ ከእኛ ጋር ጦርነት ጀመሩ። የተገደድንበት ጦርነት ነው። እኛ የመረጥነው ሳይሆን እነሱ ሄድኳርተራችን ላይ ዘመቻ በማካሄድ ሼክ ብራሂምን የቀድመው የኦቢናግ ልቃ ወንበርን ለመግደል በጥቅስ ነው የወጡት ያን ጊዜ። ስለዚህ ልክ ተመሳሳይ ነው። የኦሮሞ ነጻ አውጪ ግንባር ኦነግም በተመሳሳይ በሽግግር መንግስት ውስጥ ከተሳተፉ በኋላ አመራሮቹ የወጡበት ሁኔታ ነው ያለው። ሁሉን አሳታፊ እኩል የሆነ የፖለቲካ መድረክ ስለሌለ ማዕከላዊ መንግስት ነው ሁሉን የሚቆጣጠረው በሚል ነው የወጡት። ስለዚህ መንገዳችሁ አንድ አይነት ይመስላል። በዚህ ዙሪያ እዚህ ላይ አንድ ማነሳው ጥያቄ ምንድን ነው? ከየትኞቹ ድርጅቶች ጋር ነው ተባብራችሁ አሁን የምትሰሩት? የትብብራችሁ አምዶች ምንድን ናቸው? በምን ሁኔታዎች ነው ሩ ጥሩ ጥያቄ ነው። ትብብር ያለን ከኦነግ ጋር ኦሮሞ ነጻነት ግንባር ከብንሻንጉል ነጻነት ንቅናቄ ከሲዳሞ ብሔራዊ ነጻነት ግንባር ከጋምቤላ እና ከቤነሻንጉል ጋር ነው ያለ ነው። አምስት ድርጅቶች ነው አንድ ላይ መተን ትብር የፈጥረ ነው። ይህ ትብር ምን ይባላል? ፒኤኤፍዲ ፒፕልስ አሊያንስ ፎር ፍሪደም አንድ ዲሞክራሲ የህዝቦች ንቅናቄ ለዲሞክራሲና ለነጻነት ነው። መስፈረታችን ያው አዲጅቷን ኢትዮጵያ ተፈጥሯ ህዝቡ የራሱን ድል የራስ መወሰን መብት እንዲከበርለት ነው። ይህንን አምስት ድርጅቶች የተስማሙበት እና ያም ሆኖ። አሁን ከሌሎችም ድርጅቶች ጋር በመነጋገር ላይ ነው ያለ። ነው እና ለምሳሌ ስለዚህ እንግዲህ አሁን በፖለቲካ ንግግር ብዙ ጊዜ ከፖለቲካ ተቃዋሚዎች ጋር በምንነጋገር ጊዜ ህዝቡ የራሱን እጣፋንታ ይወስን የምንል ከሆነ ብዙ ጊዜ ያ ማለት ራሱን ችሎ ሀገር የመመስረት ፍላጎት ያላቸው ሰዎች ናቸው። ህዝቡ የራሱን እድል በራሱ ይወስን የሚል ሀሳብ ሲያራምዱ የምንሰማው። ትክክል ሀሳባችሁ እንደዛ ነው። እኔ እኮ ቅድም ነገርኩ፣ ደግሜ እየጠየቅኩ ነው። ህዝቡ ነው ራሱን ቢወስነው የራሱን እድል በራሱ ህዝቡ እንዲወስን ነው እኛ ዋና ዓላማችን። ግን እኛ ጣልቃ ገብተን ትቆረጠላችሁ አንልም። እኛ ህዝቡ ነጻነቱን፣ እኩልነቱን፣ ፍትሕ እንዲያገኝ እና የአንድ ብሔረሰብ የበላይነት እንዲቀር አዲስ ኢትዮጵያዊ ኢትዮጵያት እንድትመሰረት አሁን እንደሚታወቀው ሁሉ የኢትዮጵያ ህዝብ ተነስቶ ነው ያለው ከኦሮሞ ወንድሞቻችንና እሂቶቻችን እየተገደሉ ናቸው። የአማራ ወንድሞቻችንና እሂቶቻችን እየተገደሉ ናቸው። ያ ሁሉ በኦጋዴን የተጀመረው አሁን ጣው ሌላ ቦታ ደርሷል እና ህዝቡ ከጎን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ሆይ ብሎ ነው አሁን ህዝቡ የተነሳ። ያ እንዳይሆን ኢትዮጵያ በአሁኑ ጊዜ ያለችው በመስቀለኛ መንገድ ነው ያለችው። ይህ መስቀለኛ መንገድ ምናልባት እንደ ሱሪያ እንደ ሶማሊያ እንዳትሆን አንድ ላይ መጥተን ያለንን ልዩነት ተነጋግረን ይህንን ቲፒኤልኤፍን መንግስት እንዴት ከስልጣን ለማውረድ ብዙ ዝግጅቶች እየተደረጉ ነው። አሁን በአሁኑ ሰዓት እና አክቲቪቲዎች አሉ። አሁን እንቅስቃሴ ማለት ነው። እና በአሁኑ ጊዜ በኢትዮጵያ የሚታየው በጣም አስቀኝ ድርጅቶች ስለሚፈጸሙ ያ ደግሞ የሚያመራውን መንገድ በጣም አስቃቅኝ ሊሆን ይችላል እና ያ እንዳይሆን ማንኛውም ብሔረሰብ ትግራይም ቢሆን መብቱን እንዲያገኝ፣ አማራም ቢሆን መብቱን እንዲያገኝ፣ ኦሮሞም ቢሆን እንደዛ። እንጂ እኛ ከትግራይ ጋ ጥላቻ አይለንም፣ ከአማራ ጋር ጥላቻ አይለንም፣ ከኦሮሞ ጋር ጥላቻ አይለንም። አንዳንድ ችግሮች አሉ። አሁን እንደሚታየው ኢህአዴግ ምንድነው የሚያደርገው ህዝቡን ለመከፋፈል ሆን ብሎ ልዩ ፖሊሶችን መሳሪያ እያቀበለ የኦሮሞ ወንድሞቻችን ና እህቶቻችን እንዲገደሉ ያስደርጋል። ሌላው ደግሞ ኢህአዴግ ራሱ መልሶ ኦቢዲዮን አስታጥቆ ሶማሌዎቹ እንዲገደሉ ያደርጋል። ይህ ለወደፊቱ ለአገሪቷ መጥፎ አዝማሚያ እንደሚያስገባ ነው የምናየው። ሌላው ደግሞ በአሁኑ ሰዓት በወጋዴን ውስጥ ድርቅ አለ። ከብቶቹ የሞቱ ናቸው። ሰዎች በረሃብ እና በውሃ ጥም ምክንያት የሞቱ ናቸው። ምንም የተደረገላቸው እርዳታ የለም። ቢደረግላቸውም ለዚህ ብሎ ለቲቪ እና ለይስሙላ ነው እንጂ ትክክለኛ እርዳታ አስፈላጊውን እርምጃ አልተወሰድም ብለን ነው የምናምነው። እና የኢትዮጵያ መንግስትም ወደ አምስት ሚሊዮን የሚሆኑ ሰዎች አስቸኳይ ጊዜ እርዳታ እንደሚያስፈልጋቸው በአምስት ክልሎች ሶማሌ ክልልን ጨምሮ የገለጸበት ሁኔታ ነው ያለው። የአስቸኳይ ጊዜ እርዳታም እያደረሱ እንደሆነ ይናገራሉ። እናንተ ከዚህ የተለየ አስተሳሰብ ነው ያላችሁ። አሁን አንድ ጊዜ እንትን ኮሌራ አለ በቀብሪዳህርና በደጋቡር በዚህ ሳምንት ብቻ ከ50 በላይ ሰዎች ሞተዋል። ሰምተ ታቃለ? ስለዚህ ጉዳይ ኮሌራ እንዳለ የኢትዮጵያ መንግስት ቃል አቀባይም አነጋግረናቸው ነበር። የጤና ጥበቃ ባለስልጣናት ወደ አካባቢው እየተንቀሳቀሱ የሕክምና እርዳታ እያደረጉ እንደሆነ ገልጸዋል። እንግዲህ የእነሱ ቃል ነው። ይህም መረጃም ከእናንተ ሰምተን ነው ይህን ሁኔታ ለማጣራት ወደ መንግስቱ የደወል ነው። የኮሌራ በሽታ መከሰቱን ድርቁ መኖሩን እነሱም አይክዱም፣ ግን ሁኔታውን ለመቀየር እየተንቀሳቀስን ነው ይላሉ። እንግዲህ ስለ ሶማሌ ክልል እየተነጋገርን ከሆነ አስቀድመው በኢትዮጵያ የነበሩ ህዝባዊ እንቅስቃሴዎችን አስመልክቶ ህዝቡ አሻፈረኝ እያለ ነው፣ እምቢ እያለ ነው፣ እየተነሳ ነው። እኛም በተከታታይ ስንዘግብባቸው የቆየናቸውን ጉዳዮች አንስተው ነበር። እርሶ የሶማሌ ክልል ውስጥ ግን ከዚህ በፊት ብዙ እንቅስቃሴ ይታይ የነበረበት የሶማሌ ክልል ብዙም እንቅስቃሴ ሳይታይ ነው ያለፈው። በዚህ ባለፈው አንድ አመት በተለይ በኦሮሚያና በአማራ ክልል ላለፉት አራት ወራት የተከናወኑትን ሁኔታዎች ስንመለከት እንዲያውም ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከሶማሌ ፕሬዚዳንት ጋር ሆነው ምስጋናቸውን ለማቅረብ ወደ አካባቢው ተጉዘው ነበር። ለምንድን ነው ሶማሌ ክልል ውስጥ እንደ እናንተ ያሉ ድርጅቶች ባሉበት እንቅስቃሴ ሊኖር ያልቻለው? የኢትዮጵያ መንግስት ያደረገው የተለየ ነገር አለ? አዎ እንደሚታወቀው፣ ቅድም እንደነገርኩ የኢትዮጵያ መንግስት ከመቶ ሰባ ሺህ በላይ ጦር ነው ያሰፈረው ኦጋዴን ባለፈው ሀያ አመታት እና ህዝቡ የተረገጠ የተጨቆነ ባንድ ወቅት አይደለም የተገደሉ ህዝብ ነው ኦጋዴን ውስጥ ያለው በጣም የተጨቆኑ የተረገጡ ህዝብ ስላለ ለህይወታቸው ነው የሚፈሩት እና አንዳንድ እንቅስቃሴዎቹም ይታያሉ። ግን እንደ ሌሎቹ ምክንያቱም ኢህአዲግ ኦጋዴን ብቻ ነበረ ትኩረቱን ያዘውረው ካለፉት ሀያ ዓመታት እና ሌሎችን ሪጅኖችን ወይም ክልሎችን ትቶ ፊቱን እና ሀይሉን በደንብ ያዛውረው ኦጋዴን ብቻ ነበረ። አሁን በጀል ኦጋዴን ውስጥ ከአስር ሺህ ከአስራ አምስት ሺህ በላይ የሆኑ ሰዎች ነው የታሰሩት። ባለፈው ሚኒያፖሊስ ላይ ሆንን ሁለት የኦጋዴን አንድ ወንድ ልጅ ና አንድ ሴት ልጅ ታስረው እንዴት በዚያ ላይ እንደተሰቃዩት ቢነግሩ ራሴ ታላቅሳለ። እና እዚያ አካባቢ የሚደረገው የሰብአዊ መብት ጥሰት ሊተንተን የማንችልበት ጉዳይ ነው የደረሰው። እና ብዙ ችግሮች እዛ ስላሉ ግን ከልባቸው ይፈልጋሉ። ምክንያቱም የእኛን ጦሩን ይደግፋሉ፣ የእኛን አላማ ይደግፋሉ። ግን ያለው የፖለቲካ ስፔስ ቦታ ክፍት የለም። የፖለቲካ ስፔስ ክፍት የለም። እና ያም ሆኖ አሁን እንቅስቃሴ የተጀመረው ነው። ኢሜል መጻፍ ጀምረዋል። የተለያዩ ነገሮችን ማድረግ ጀምሯል። እና ስለዚህ የኢትዮጵያ መንግስት እንግዲህ ከፍተኛ የሆነ ጥበቃ በተለይ ደህንነት የወታደራዊ ጥበቃ በዛ አካባቢ በማድረጉ ሰዎች ለመናገር ለመንቀሳቀስ የሚቆጠቡበት ሁኔታ እንዳለ እርሶ ሲገልጹ ነበር። ታዲያ እንደዚህ ባለ ሁኔታ እንዴት ነው እናንተ ሰው መናገር የፈራን ማህበረሰብ እንዴት ነው ወደ ትጥቅ ትግል ለማስነሳት የምትችሉት? ይሄ ሁኔታ የእናንተን ስራ አጣብቅኝ ውስጥ አስገብቶታሉ። ይሄ የማይካድ ሀቅ ነው። ምክንያቱም ህዝቡ እንዳልኩት በጣም የተጠበቀ በተለይም ኢትዮጵያ ሰላዮች ቡድን እንዳውም ስልክ አገር ቤት ለመደወል ያዳምጣሉ። እና ይህ ሁሉ ችግር አለ። ህዝቡ የራሳቸውን ችግር እንኳን ለዓለም ለማሳወቅ አንዳንድ ጊዜ ያዳግታል። የተለያዩ የበጎ አድራጎት ድርጅቶች ብዙ የሉም እዚህ አካባቢ አንዳንድ ቦታ ነው ያሉት እንደ ዞን ሊባን፣ ሽኒሌ። ግን ኦጋዴን ውስጥ ወደ ቀብሪ ደሃር፣ ጅጅጋ ጅጅጋ አለሁ ቀብሪ ደሃር፣ ጎዴ ምናምን ትወስድ የተለያዩ በጎ አድራጎት ድርጅቶች የሉም። አንዳንድ ምናልባት ሊኖሩ ይችላሉ በኢትዮጵያ ወታደሮች ፍቃድ ግን ጋዜጠኞች አይፈቀድላቸውም። ገለልተኛ ብዱን አይፈቀድላቸውም። በቅርቡ የኢትዮጵያ መንግስት የሶማሌ ክልል ቃል አቀባይ ይህንኑ አስመልክቶ ሲናገሩ ጋዜጠኞችም የእርዳታ ድርጅቶችም መንቀሳቀስ እንደሚችሉ ነው። አሁን ከዚህ በፊት ክልከላው እንደነበረ እናውቃለን። ይህም በተመለከተ ምን መረጃ አላችሁ? ይሄ እንደሚታወቀው ከተለያዩ ድርጅቶች ጋር ግንኙነት አለን። አንዳንድ ድርጅቶች ይፈቀድላቸው ለይስሙላ በወገንን ውስጥ የሚደረገው ሰብአዊ ጥሰቶች ዛሬ ብንጀምር እስከ ክርስማስ ኤቭ መናገር እንችላለን። ምክንያቱም የሰብአዊ ተሟጋቾች ድርጅቶች ስለዚህ ጉዳይ ብዙ ኢንፎርሜሽኖች ሰብስበው በዌብሳይቶች ላይ በተለያዩ ኮንፈረንስ ላይ አምነስቲ ኢንተርናሽናል ኢንተርናሽናል ሁማራይቶች አስር ዓመታት በኦጋዴን ያለውን ሁኔታ እንዲያውም በ2008 እና በ2009 ዓ ም ዋናው የኢትዮጵያ የሰብአዊ መብት ጥሰት ማዕከላቸው የነበረው የኦጋዴን ክልል ነው ሶማሌ ክልል እንደሆነ ይታወቃል። ታዲያ አጋሮቻችሁ እነማን ናቸው? አስቀድመን ኢትዮጵያ ውስጥ የፖለቲካ እንቅስቃሴ የሚያደርጉን ገልጸውልናል። ነገር ግን በአፍሪካ እንደሚታወቀው ከጎረቤት ሀገር እየተነሱ ወይም ደግሞ ሌሎች የጎረቤት አጋር የታጣቂ ሀይሎች ጋር አብሮ ስምምነት የመፍጠር ሁኔታ አለ። ከአልሸባብ ጋር አትስማሙም? የሶማሌ መንግስት ደግሞ እናውቃለን፣ ከአዲስ አበባ ጋር ግንኙነቱ የጠነከረ ነው። የሶማሌላንድም እንደዚሁ ከኢትዮጵያ መንግስት ጋር ያላቸው ግንኙነት የጠነከረ ነው። ኬንያም እንደዚሁ ስለዚህ ማን ነው የሚያገዛቸው? እንደሚታወቀው የእኛ ዓላማ የእኛ ስሎጋን ወይ መፈክር የራስን መተማመን ነው። አንዱ መፈክራችን እና ከመጀመሪያው ጀምሮ ይህን ድርጅት ሲመሰረት 984 ዓ ም የተመሰረተበት ምክንያት ከአሁን በፊት የእኛን ጉዳይ የሶማሊያ መንግስት ይረዳን ነበር እና ጣልቃ ብዙ ነበር የሚገቡት እኛ ኬዝ ላይ እና ያ እንዳይሆን ወስተን ሶማሌ ላይብሬሽን የሚባል ነበር የምዕራብ ሶማሌ ነጻዎች ንቅናቄ ያ ቀጥታ በሶማሌ ነበር የሚተዳደረው። ያ እንዳይሆን የራሳችን ወገኖችን ትተን ነው እንትን የራሳችን ድርጅት ከህዝብ የወጣ ከህዝብ መሃል የወጣ በህዝብ የተመሰረተ ነው፣ ይህ ድርጅት የኛ ድርጅት እና እኛ ገንዘብ የምናገኘው ከህዝባችን ነው። አገር ውጭም ሆን ቢሆን አገር ውስጥም እና የራሳችን መቻል ነው ዋና እንትን መፈክራችን፣ ራሳችን መቻል። ከሌላው ጋር አብረን መስራት እንፈልጋለን። የረዳን ሁሉ ደግሞ ወገኖቻችን ናቸው። ግን መጀመሪያውኑ እኛ ይህንን ድርጅት ስንመሰርት የራስን መቻል ነው ዋና መፈክራችን። ሶማሊያ ምን ትረዳናለች? ለራሳቸው ምንም የላቸውም፣ ችግር አለባቸው። ስለዚህ ከህዝቡ ነው ከህዝቡ ነው። ሌላው ጥያቄ እንግዲህ ኢትዮጵያ ውስጥ የሚደረጉ በተለይ የትጥቅ ትግሎችንም ሆነ የፖለቲካ ትግሎችን ከሩቅ ሆነው የሚያስተባብሩ መሪዎችን የምጠይቀው ጥያቄ ነው። ብዙዎቻችሁ የኦብነግ አመራር አባላት በእንግሊዝ ሀገር፣ በእርሶ ዴንማርክ ነው የሚኖሩት። እንዴት ነው በርቀት የወታደራዊ እንቅስቃሴን እንደዚሁም ደግሞ የህብረተሰብ እንቅስቃሴ መምራት የሚቻለው? ያው እንደሚታወቀው እኛ ስራ አስፈጻሚ ኮሚቴ አባሎች ነን። ግማሹ የስራ አስፈጻሚ ኮሚቴ አባል ኦጋደን ውስጥ ነው ያለው። የተለያዩ የስራ ድርሻዎችም አሉ። አሁን የውጭ ጉዳይ ሚኒስትራችን ኃላፊው አለ እኛ ጋር እኔ ደግሞ የኮሚኒኬሽን ኃላፊ ነኝ እና ይህ በውጭ የሚደረግ ስራዎች ናቸው። ግን በሀገር ውስጥ የሚደረጉ ስራዎች ዋና ኃላፊዎቹ እዚ ሀገር ውስጥ ናቸው። ግን አብረን እንሰራለን፣ በየጊዜው እንነጋገራለን። ስለዚህ ጉዳይም ያሉ ሁኔታዎችን፣ ስብሰባዎችን እናካሄዳለን፣ ስትራቴጂ እናቀዳለን። ይህ ሁሉ አሉ እና ምንም የሚያዳግትን ጉዳይ የለም። እዚች ላይ አንዲት ተጨማሪ ጥያቄ ላንሳና በዩናይትድ ስቴትስ በምታደርጓቸው እንቅስቃሴዎች አዲስ አስተዳደር አለ፣ የፕሬዚዳንት ዶናልድ ትራምፕ አስተዳደር ዋናው በተለይ በአፍሪካ የሚከተለው የጸረ ሽብር እንቅስቃሴ እንደሆነ ሲገልጹ ነበረ። እንደሚታወቀው ኢትዮጵያ ደግሞ የዩናይትድ ስቴትስ ከዚህ በፊት በነበሩ መንግስታት የጸረ ሽብር እንቅስቃሴ አጋር ሆና ነው የምትታየው። የትራምፕ አስተዳደር ለእናንተ ምን ተስፋ፣ ምን ተጽዕኖ ያሳድራል ብላችሁ ታስባላችሁ? እኛ እንደምናምነው ትራምፕ ያው ስትራቴጂውን ቀይሮ ድሮ የነበረውን ስተስኮ ይቀይራል ብለን ነው የምናምነው። ያ ደግሞ ለሾርት ራን ባጭር ጊዜ ውስጥ ምንም ሊያበጣ አይችልም። ለረዥም ይቅሩ ደግሞ ምናልባት የኢትዮጵያ መንግስት ተጽዕኖ ሊያሳድር ይችላል። ምክንያቱም አይናቸው ጨፍኖ ነበረ የአሜሪካ መንግስት ቲፒኤልኤፍን የሚረራው እና ያ ሁሉ እንዲጠራ ነው አሁን የሚደረገው። እንደምናውቀው ደግሞ ትራምፕ ይሰጥ የነበረውን እርዳታ ለአፍሪካ በተለይም ለአፍሪካ ቀንድ እንደሚቀንስ ነው የነገረን። ኢትዮጵያ ደግሞ ይህን ነበረ ምስዩዝ የሚያደረጉት እርዳታውን ወስደው የተቸገሩችን ሕዝብ ማካፈል እና መስጠት ቀርቶ ለራሳቸው ነበር የሚጠቀሙበት እና ይሄ የቲፒኤልኤፍን የወደፊት የመግዛት እድል ይመነምናል ብለን ነው ምናምነው። በጣም ነው የማመሰግነው አቶ ሀሰን አብዱላሂ የኦጋዴን ብሔራዊ ነጻ አውጪ ግንባር የማዕከላዊ ኮሚቴ አባል እንደዚሁም ደግሞ በኮሚኒኬሽን ኃላፊነት እየሰሩ ነው ያሉት ስለ ኦብነግ ስራዎች፣ እንቅስቃሴዎች እንደዚሁም የሚመራበትን መሪዎች ስላብራሩልን በጣም አመሰግናለሁ። እኔም የተሰጠኝን እድል በጣም ነው አመሰግነው። ታንኪዩ። የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች አሁን መስመሩን ለሙዚቃ ቃና አዘጋጅ ለጽዮን ግርማ እለቅላታለሁ። በነገራችን ላይ ነገ እሁድ የራዲዮ መጽሔት ተረኛ ነው እንድታደምጡ እንጋብዛለን። መልካም ምሽት እንደምናመሻችሁ እንደምንሰነበታችሁ የሙዚቃ ቃና አድማጮች ጤና ይስጥልኝ። ሰዓቱ ከአሜሪካ ድምፅ ሬዲዮ ምርጥ ምርጥ ጣዕም ያላቸው ዜማዎች ወደ እናንተ የሚደርስበት የሙዚቃ ቃና ፕሮግራም ነው። ሙዚቃዎቹን መራርጬ ፕሮግራሞቹን አሰናድቼ አብሬያችሁ የማመሸው ጽዮን ግርማ ነኝ። ዛሬ ቀኑ የካቲት 18 2009 ዓ ም ነው። የካቲት ወር ደግሞ በአሜሪካ የጥቁሮች ታሪክ የሚወሳበት ወር ነው። እኔም ለዚህ ወር መታሰቢያ እንዲሆን ከዚህ ቀደም አስደምጫችሁ የነበረውን የጥቁር አሜሪካዊት ሙዚቀኛ ኒና ስሞን ታሪክ ከሙዚቃዎቿ ጋር በድጋሚ ያሰማችኋለሁ። ሳምንት ግን ለዚህ ወር ማጠናቀቂያ በአሜሪካ የጥቁሮች ታሪክ እና የሲቪል መብት እንቅስቃሴ ውስጥ ሙዚቃ ምን ያህል ኃይል ነበረው ከሙዚቃዎቹ ጋር በሰፊው ለመዳሰስ ሞክራለሁ። ለዛሬ ግን በኒና ስሞን ታሪክ My mother was one of the greatest entertainers of all time. When she was performing, she was an anomaly. She was brilliant. She was loved. And I'm feeling one and only Nina Simone. እናቴ የሙዚቃ ስራዎቿን በምታቀርብበት ጊዜ የምንጊዜ ምርጥ ከሚባሉ አዝናኝ ሰዎች አንዷ ነበረች። እናቴ ድንቅ አንጸባራቂም ነበረች። እናቴ ፍቅርም ነበረች። ዋት ሀፕንድ ሲሞን በተሰኘውና የኒናን ሕይወት በሚዳስሰው ዘጋቢ ፊልም ላይ የኒና ሲሞን ብቸኛ ልጅ ሊዛ ሴለስት ስለ እናቷ የሰጠችው የምስክርነት ቃል ነው። ዋት ሀፕንድ ሲሞን ስለ ኒና ሲሞን የህይወት ታሪክ የሚዳስሰው ዘጋቢ ፊልም ነው። በዛሬው የሙዚቃ ቃና ፕሮግራም ላይም በህይወት የሌለችውን ለጥቁር መብት እንቅስቃሴ ማነቃቂያ ዘፈኖችን በማቀንቀን በሙዚቃ ስራዎቿ የመብት ትግልን ስታካሄድ የቆየችው ኒና ሲሞንን ህይወትና የሙዚቃ ስራዎቿን ለዛሬ እንደስሳለን። አጠር አጠር ያሉ የኒና ሲሞንን መረጃዎች ወደ እናንተ እያደረስኩ ዘፈኖቿን አብረን ስናዳምጥ እናመሻለን። የጀመርነው አይ ላቭ ዩ ፖርጊ ኒና ስሞን በ957 ዓ ም ያወጣችው የመጀመሪያ አልበሟ ነው። እሱን ነው ቀንጨብ አድርጌ ያሰማኋችሁ። እስቲ ሙሉን እንስማው። Everything's all right now. He understands now. I've got my man now. I've got my poor Yes, I love you, poor. It's going to be like dying Geith, when he calls me 1960ዎቹ የአሜሪካ ሲቪክ መብት ንቅናቄ ውስጥ በሙዚቃ ስራዎቹ አማካኝነት ከፍተኛ ተሳትፎ በማድረግ ትታወቅ ነበር። ኒና ሲሞን በየካቲት 21 1933 ዓ.ም ዩናይትድ ስቴትስ ውስጥ ኖርዝ ካሮላይና የተወለደችው ኒና ከሙዚቃ ጋር የተዋወቀችው የአራት አመት ልጅ እያለች ነበር። የፕሮቴስታንት አማኝና ሰባኪ የነበረችው እናቷን ተከትላ ቤተ ክርስቲያን በሄደችበት ወቅት በዛ ለጋ እድሜዋ እንድትዘምርና ፒያኖ እንድትጫወት እናቷ ትገፋፋት ነበር። ይህን ችሎቷን ያስተዋሉት የእናቷ ነጭ አሰሪ ኒና ክላሲካል ፒያኖ እንድትማር ሁኔታዎችን አመቻቹላት። የኒና የሙዚቃ ህይወትን በሰባት ዓመት እድሜዋ አንድ ብሎ ተጀመረ። የሁለተኛ ደረጃ ትምህርቷን ስታጠናቀቅ ኒና በፒያኖ አስተማሪዋ አማካኝነት በተሰበሰበላት ገንዘብ በቀጥታ ያመራችው ከዓለማችን ምርጥ የሙዚቃ ትምህርት ቤቶች አንዱ የሆነው እና ኒውዮርክ ወደሚገኘው ጁላርድ ትምህርት ቤት ነበር። ገና በልጅነቷ የተካነችውን ክላሲካል ፒያኖ በጥልቀት ተጠበበችበት። ከትምህርቱ ዓለም ስትወጣም የኒና ህልም የመጀመሪያዋ ሴት ጥቁር አሜሪካዊት ሆና የፒያኖ ኮን ኮንሰርት ማሳየት ነበር። እውነታው ግን እንዳሰበችው አልሆነም። ጥቁርነቷ የፒያኖ ጠበብትነቷን እንደ ልብ እንድታሳይ እንኳን አልፈቀደላትም። ይልቁንም ኑሮን የማሸነፍ ትግል፣ በልቶ የማደር ግዴታ ፊቷን ወደ የምሽት ክለብ እንድታዞር አስገድዳት። በ1963 ዓ ም የሲቪክ መብት ተሟጋች የነበረው ሜድገር ኤቨርስ ግድያንና በበርሚንግሃም ቸርች በደረሰ የቦምብ ፍንዳታ አራት ወጣት አፍሪካ አሜሪካውያን ሴቶች መገደልን ተከትሎ ኒና ሚሲሲፒ ጎዳም የተሰኘ ዘፈን አወጣች። ይሄ ዘፈኗ ቀጥሎ ለነበሩት የጥቁር መብት እንቅስቃሴዎች በሙሉ ማነቃቂያና ብሔራዊ መዝሙር ሆኖ አገልግሏል። እስቲ ይህንን ሚሲሲፒ Good up, it's the one I in your Zafanwana dumped and Dick Munameles. I went home now. Going home now. Going home now. Alabama's got me so upset. Tennessee made me lose my rest. Everybody knows about Mississippi. God, Alabama's got me so upset. California's made me lose my rest. Everybody knows about Mississippi. God damn, can't you see it? I know you can feel it. It's all in the air. I can't stand this pressure much longer. Somebody say a prayer. Got me so upset in Tennessee's made me lose my rest. Everybody knows about Mississippi. Get <laughs> i my, a School children sitting in jail. Black cat crossed my path. I think every day's gonna be my last. Lord, have mercy on this land of mine. we all gonna get it in due time. I don't belong here, I don't belong there. I've even stopped believing in prayer. Don't tell me. I'll tell you, me and my people just about do. I've been there, so I know. They keep on saying, go slow. That's what they say, go slow. That's what they say, go slow. That's what's the trouble, stop. washing the windows, stop. picking the cotton, when nothing but rock. Boycotts. They try to say it's a communist plot, but all I want is equality for my sister, my brother, my people and me. My people and me. ኒና ሌሎችም የጥቁር መብት ትግል ማነቃቂያ ዘፈኖችን ተጫውታለች። ከዚህ መሀል ያንግ ጊፍትድ ብላክ የተሰኘው የጥቁር አሜሪካዊ ሴቶችን ውስብስብ ሕይወት የሚያሳየው ዘፈን ተጠቃሽ ነው። በአክላሽ ብሉዝ፣ ኦልድ ጂም ክሮ፣ ፎር ውመን የተሰኙት ዘፈኖችም እንደዚሁ ከመብት ጋር ተያይዘው የሚጠቀሱ ስራዎቿ ናቸው ኒና ስሞን የትውልድ መጠሪያዋ የነበረው ስሟን ዩነስ ካትለን ሄመንን ወደ ኒና ሲሞን የቀየረችው በምሽት ክለብ መስራቷን እናቷን እንዳታውቅባት ለመደበቅ ነበር። በወቅቱ ተሰራበት የነበረው የምሽት ክለብ በድምጽ ሽም ካልዘፈንሽ በስተቀር በፒያኖ መጫወት ብቻ በቂ አይደለም ማለት በመጀመሩ ኒና ለድምጽም ቢሆን የዋዛ አልነበረችም እና የፒያኖ ቅላጼዋን ወደ ጃዝና ብሉዝ በማዞር የውስጧን ስሜቶች ከሙዚቃ ጋር አዋህዳ ታንቆረቁረው ጀመር። ፎር ውመን ኒና ሲሞን ከሰራቻቸው Music out and now for woman My skin is black My arms are long My back is strong, strong enough to take the pain inflicted again and again. What do they call me? My name is Aunt Sarah. Sarah, my skin is yellow, my hair is long. ኒና በ957 ዓ ም የመጀመሪያ አልበሟን ስታወጣ አይ ላቭ ዩ ፖርጊ የተሰኘው ዘፈኗ የመጀመሪያ 20 ምርጥ ዘፈኖች ውስጥ መግባት ችሎ ነበር። በዚሁ አልበም ውስጥ የተካተቱት ፕላን ኮልድሪንግ ና ሊትል ገርል ብሉ የተሰኙት ዜማዎቿም ተወዳጅ ነበሩ። አሜዚንግ ኒና ሲሞን በ959 ኒና ሲሞን ሲንግስ በ962 ና ሲልክ ሶል በ967 አከታትላ የሰራቻቸው አልበሞች ከፍተኛ እውቅናና ዝና አትርፎላት ነበር። ኒና ግን በወቅቱ በነበረው ስኬቷም ይሁን በግል ህይወቷ ደስተኛ አልነበረችም። ዋት ሀፕንድ ሲሞን በተሰኘው የኒናን ህይወት በሚዳስሰው ዘጋቢ ፊልም ላይም ኒና በጣም ቁጡና ሁልጊዜ አንድ የጎደለ ነገር እንዳላት ይሰማት እንደነበር ያሳያል። ኒና የመጀመሪያ ባሏን ዶን ሮስን በ958 ብታገባም በአመቱ ተፋታለች። ኒና በ958 ሁለተኛ ባሏን አግብታ ነው በአመቱ ብቸኛ ልጇን ሚሳኔ የወለደችው። መርማሪ ፖሊስ የነበረው ባለቤቷ እሷን ካገባ ስራውን ሙሉ ለሙሉ ትቶ የእሷ የግል አማካሪና ስራ አስኪያጅ ሆኖ አግዟታል። በጃዝና ብሉዝ ዘፈኖቿ አውቅና እንድታገኝ ሀብት እንድታፈራም እንደረዳት በዚሁ ፊልም ላይ ተጠቅሷል። ነገር ግን ጥሩ ባል እንዳልነበረና እጅግ ያሰቃያትና ይደበድባት እንደነበረም በዚህ ዘጋቢ ፊልም ላይ ከተጠቀሰው ታሪኳ ነው። ፊሊንግ ጉድ ከኒና ስሞን ዝነኛ ስራዎች ውስጥ አንዱ ነው። ፊሊንግ Good, is the Birds flying high, you know how I feel. Sun in the sky, you know how I feel. Breeze drifting on by, you know how I feel. It's a new dawn, it's a new day. It's a new life for me, yeah. It's a new dawn. It's a new day. It's a new life for me. Ooh, and I'm feeling good. of a running free And fly out in the sun, you know what I mean, don't you know? Butterflies all having fun. ቁጥር አንድ የጥቁር መብት ታጋይ ከነበረው ማልኮም ኤክስ ጋር በጉርብትና ትኖር ነበር። ኒና በውስጧ ጎድሎ የነበረው ጥያቄ መመለስ የጀመረውም የመብት ትግሉን ከተቀላቀለች በኋላ እንደሆነ በዘጋቢ ፊልሙ ላይ ተጠቅሷል። ጥቁር ሆነን ስናድግ ህይወታችንን የምናቆየው ለመስራት ሚስጥራችንን በመደበቅና ከድህነታችንም ሆነ ከሚፈጸምብን በደል ለማንም ባለመንገር ነበር ትላለች ኒና። በአሜሪካ በጥቁሮች ላይ ይደርስ የነበረው የሰብአዊ መብት ረገጣ ህይወቷ ላይ ያጠላሸባት ኒና የሙዚቃ አሳታሚዎች ጋር አለመስማማቷና የታክስ ውስብስብ ችግሮች ተደማምረውባት አሜሪካንን ጥላ ወደ ሌላ አገር ተሰዳ እንደነበረም በዘጋቢ ፊልሙ ላይ ተጠቅሷል። ዋይ ዘ ኪንግ ኦፍ ላቭ ኢዝ ዴድ ኒና ለታዋቂው የሲቪክ መብት We want to do a tune written for today for this hour for Dr. Martin Luther King. We stayed before that the whole program is dedicated to his memory, but this tune is written about him and for him so we had yesterday to mm -hmm. learn it and so we'll see the land turn the other cheek he'd plead love thy neighbor was his creed pain humiliation death he did not dread My ball at his side <laughs> from his foes he did not hide. It's hard to think that this great man is dead. Will the murders never cease are they men or are they beast what do they ever hope ever hope to gain will my country Is it too late for us all? And did Martin Luther King just die in vain? For equality. For all. the react but you know what it will bring but he had seen the mountaintop and he knew he could not stop See? ሰኬባ አይዞሽ ባይነት ወደ አፍሪካ ከተጓዞች በኋላ አሁን ገና ከራሴ ጋር ተገናኘው ስትል ኑሯን በላይቤሪያ አድርጋ እንደነበር ይነገራል። ነገር ግን የላይቤሪያ ቆይታ ኒና እንዳሰበችው ደስተኛ አላደረጋትም። የደረሰባት የአእምሮ መቃወስ ልጇ ላይም ጥቃት እንድትሰነዝር አድርጓት ነበር። ገንዘቧንም እየጨረሰች በመምጣቷ እንደገና ወደ ሙዚቃዋ ዓለም ለመመለስ ወደ አውሮፓ ቀናች። ኑሯን በስዊዘርላንድ ከዛም በፈረንሳይ አድርጋ በተለያዩ መድረኮች ላይ ኮንሰርቶችን አሳይታለች። እንደገና ወደ አሜሪካ የተመለሰችው በ1985 ዓ ም ሙዚቋን ለማሳተምና ትውልድ ሀገሯ ላይ ለመጫወት ነበር። በ1998 ዓ ምት ኒውዮርክ ላይ ያሳየችውን ኮንሰርት የጻፈው የኒውዮርኩ ታይምስ ዘጋቢ የኒና የድምጽ ኃይል አሁንም እንዳለ ነው ሲል ምስክርነቱን ሰጥቶ ነበር። ቱቢ ያንግ ጊፍትድ ብላክ የኒና ስሞን ተወዳጅ ዜማዋ ነበረ። Oh, what a- የደቡብ አፍሪካ ፕሬዝዳንት የነበሩት ኔልሰን ማንዴላ የ80ኛ አመት የልደት በዓል ላይ ተጋብዛም ተገኝታ ነበር። ኒና የህይወቷ ማብቂያ ላይ በጡት ካንሰር ተሰቃይ ነበር። በመጨረሻም በሚያዝያ 21 2003 ዓ ምት ፈረንሳይ በሚገኘው መኖሪያ ቤቷ ውስጥ ከዚህ አለም በሞት ትለይታለች። ኒና በሙዚቃ ስራዎቿ ያነሳቻቸው እውነቶች ዛሬም ድረስ የሚንጸባረቁና የሚያነሳሳ ሀይል ያላቸው ጥልቅ ዘፈኖች ናቸው እንደ ስካንደል ባሉ ታላላቅ የቴሌቪዥን የፊልም ስራዎች ማጀቢያነትም የሚወዳደራቸው አላገኙም በህይወት ዘመኗ ከአምስት መቶ በላይ ሙዚቃዎችን ያቀናበረች ሲሆን ስልሳ አልበሞችን አሳትማለች የጃዝ ካልቸራል አዋርድ በማግኘት የመጀመሪያዋ ሴት የሆነችውን ኒና በ1966 ውመን ኦፍ ደየር እና በ1967 ፊሜል ጃዝ ሲንገር ኦፍ ደየር የሚሉ ሽልማቶችን ተቀብላለች። ለዛሬ እንግዲህ የኒና ስሞን ስራዎችና የህይወት ታሪኳን አጠር ባለመልኩ ለመዳሰስ ሞክር ያለው፣ የተመደበልኝ ሰዓት ግን እዚህ ላይ አብቅቷል። እኔም ለዛሬ በዚህ ልሰና በታችሁ። ሄር ከምስ ዘ ሰን በስካንድል ፊልም ላይ በማጀቢያነት የተካተተው የኒና ስሞን ስራ ነው። ለዛሬ በሱ ልሰና በታችሁ። ተናደሩ። አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። በሶሪያ ምዕራባዊ ከተማ በሆምስ ዛሬ የደረሱ ጥንድ የአጥፍቶ ጠፊዎች ጥቃት በትንሹ ለ42 ሰዎች ህይወት መጥፋት ምክንያት ሆነዋል። ከሰለባዎቹ መካከል አንድ ከፍተኛ የሀገሪቱ የደህንነት ባለሥልጣን ይገኙበታል ተብሏል። በሶሪያ የሰብአዊ መብቶች ቃፊር መግለጫ መሠረት ደግሞ በሀገር ውስጥ ደህንነት ጥበቃና በወታደራዊ የስለላ መስሪያ ቤቶች አቅራቢያ የአጥፍቶ ጠፊ ጥቃቶችን ያደረሱት በርካታ ሰዎች ናቸው። የኢራቅ ወታደራዊ ባለሥልጣናት እንደገለጹት በዩናይትድ ስቴትስ የሚታገዙት የኢራቅ ኃይሎች ወደ ምዕራብ ሞሱል ዘልቀው በገቡ ቁጥር ከባድ ምላሽ እየገጠማቸው ነው። ሞሱል የመጨረሻዋ የእስላማዊ መንግሥት ነኝ የሚለው ነውጠኛ ቡድን ጠንካራ ይዞታ መሆኗ ይታወቃል። ሌተና ኮሎኔል አብዱል አሚር አል መሐመዳዊ ለፈረንሳይ የዜና ወኪል ሲናገሩ ቀደም ሲል የሞሱልን አውሮፕላን ማረፊያ አስለቅቀው የያዙ በርካታ መንግሥት ወታደሮች በአሁኑ ወቅት የቱርክ ቆንሲላ ጽፈት ቤትንና ሌሎች የመንግስት ሕንፃዎችን ለማስለቀቅ ወደ ሰሜን የከተማይቱ መሀል እየገሰገሱ ናቸው ብለዋል። ዜናው አበቃ። ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። ነገ እሁድ በተለመደው በሶስት ሰዓት እንገናኛለን። አብራችሁን ስላመሻችሁ እናመሰግናለን። ፕሮግራማችንን የመራችልን ብርሃን ኃይሉ፣ ያስተናገድኳችሁ ቆንጂታዬ ነኝ። ደህና ደሩ።